ግን ሰናአ ፍልሰተኞች ማቆያ በደረሰው አደጋ ኢትዮጵያውያን መሞታቸው ተነገረ። በየመን ሰናአ ከተማ በአንድ የፍልሰተኞች ማቆያ በደረሰው አደጋ በርካታ ሰዎች መሞታቸውን የተባበሩት መንግስታት የፍልሰተኞች ጉዳይ አይኦኤም አስታወቀ። ካርሜላ ጉዶ የድርጅቱ መካከለኛው ምስራቅና ሰሜን አፍሪካ ዲሬክተር ናቸው። በአደጋው የበርካታ ሰዎች ህይወት ማለፉንና ከመቶ በላይ ሌሎች መቁሰላቸውን የተናገሩት ጉዶ ድርጅታቸው ለ ተጎጂዎች እርዳታ የሰጠ መሆኑን አመልክተዋል። ፍልሰተኞቹ በበኩላቸው አደጋውን ያደረሱት የየመን የፖሊስ ኃይሎች መሆናቸውን ይናገራሉ። ገልሞ ዳዊት ዝርዝሩን አድርሶናል። ከምሳ ወ አርባኤን በተሰኘው በየመናው መዲና ሰና በሚገኝ በአገሪቱ የኢሚግሬሽን መስሪያ ቤት በሚተዳደር የፍልሰተኞች ማቆያ የተነሳ የእሳት አደጋ የ8 ሰዎች ህይወት ሲቀጥፍ መቶ ሰባ ሰዎች ላይ የመቁሰል አደጋ አድርሰዋል ብሏል። የተባበሩት መንግስታት የፍልሰተኞች ጉዳይ አይኦኤም ለደረሰባቸው ጉዳት ክትትል ላይ ከሚገኙት ዘጠና ያክሉ በጽኑ የተጎዱ መሆናቸውን ዲሬክተሯ ሚካ ካርሜላ ጎዶ ተናግረዋል። ድርጅታቸው አይኦኤም ከመመለከታቸው ጋር በመተባበር ፍልሰተኞቹ ተገቢ እንክብካቤ እንዲያገኙ እያደረገ መሆኑንም አክለው አስረድተዋል። በየመን የተባበሩት መንግስታት የስደተኞች ጉዳይ ቢሮ ዩኤንኤችሲአር ተወካይ ጂን ኒኮላስ ቢዩዝ በክስተቱ ማዘናቸውን ገልጸዋል። ድርጅታቸው ከአይኦኤም እና ሌሎች አጋር ድርጅቶች ጋር ስደተኞቹ የተሟላ ሕክምና እርዳታ እንዲያገኙ እየሰራ ነውም ብለዋል። አይኦኤም ጉዳቱ የደረሰባቸውን ፍልሰተኞች ዜግነት እስካሁን ይፋ ባያደረግም በየመን ሰና የሚኖሩ ኢትዮጵያውያን ፍልሰተኞች ግን በአደጋው የሞቱት ትውልድ ኢትዮጵያውያን ናቸው ይላሉ። አቶ ታጁ ሸሪፍ በሰና የፍልሰተኞች ተወካይ ናቸው። ይህ አደጋው መንስኤ በፖሊስና በማቆያ ባሉ ፍልሰተኞች መካከል የተፈጠረ አለመግባባትን የተከተለ መሆኑን ያስረዳሉ። በእስር ላይ የነበሩ ልጆች የታሰርንበት ምክንያት በቂ አይደለም ወይ? ፍቱን አሊያም ወደ ሀገራችን መልሱን ብለው ከጠዋት ጀምረው የረሃብ አድማ አደረጉ። ከሰዓት ላይ የጸጥታ ኃይሎች መጥተው አድማውን ያስተባበረው ማን ነው ብለው ጠየቁ። በማቆያ ውስጥ ያሉ እኛ ምንም አስተባባሪ የለንም ስለ ችግራችን መፍትሄ ከናንተ እንፈልጋለን ብለው ሲጠይቋቸው በመካከላቸው አለመግባባት ተፈጠረ። በዚህን ጊዜ የጸጥታ ኃይሎች አስለቃሽ ጋዝ ሲተኩሱ የተተኮሰው አስለቃሽ ጋዝ ከፍራሽና ልብሳቸው ጋር ተቀጣጦ ቤቱንም አቃጠለው። በዚህ ሁኔታ እነሱም መውጣት ሳይችሉ በዛው በቃጠሎ ሌላኛው ታፍነው። ሌላው ደግሞ በጊዜው በነበረ መረጋጋት ህይወታቸው አልፈዋል ብለዋል አቶ ታጁ። አቶ ታጁ ፍልሰተኞቹ የታሰሩበትን ምክንያት ሲያብራሩ ከቅርብ ጊዜ ወዲህ የየመን ፖሊስ የመኖሪያ ፍቃድ የተገን ጥያቄነት ወረቀት የላቸውም በሚል በከተማዋ የሚኖሩ በርካታ ትውልድ ኢትዮጵያውያንን አስረዋል ብለዋል። አክለውም የተገን ጥያቄነት ማረጋገጫ ወረቀት ከተባበሩት መንግስታት የስደተኞች ጉዳይ ቢሮ ይሰጥ እንደነበር ገልጸው አሁን ግን ምክንያቱ ባልታወቀ ሁኔታ መቋረጡን አመልክተዋል። የማኅበረሰብ ተጠሪ አቶ ታጁ በአደጋው ለህልፈት የተዳረጉ ሰዎች ቁጥር ከተባለውን በላይ ይሆናል ብሎ ያምናሉ። መለየት አልቻልንም እንጂ የሞቱ ሰዎች ቁጥር በመቶዎች የሚቆጠሩ ናቸው። አካባቢው በጸጥታ ኃይሎች እየተጠበቀ ስለሆነ መለየት አልቻልንም። አሁን የቆሰሉ ሰዎችም በጣም ብዙ ናቸው። በሶስት ሆስፒታሎች ነው እየታከሙ የሚገኙት። ለምሳሌ በሳውራ ሆስፒታል ከሰባ በላይ ሰዎች ናቸው እየታከሙ ያሉት። ሆስፒታሉ ከደረሱ ስድስቱ ወዲያው ሲሞቱ ስምንቱ ደግሞ አሳሳቢ ሁኔታ ላይ ናቸው ብለዋል አቶ ታጁ። በየመን የተባበሩት መንግስታት የፍልሰተኞች ጉዳይ ጽህፈት ቤት ባልደረባ የሆኑት ኦሊቪያ ሄደንም አደጋው በደረሰበት ስፍራ ከአራት መቶ ሰዎች በላይ ይኖሩ እንደነበረ አረጋግጠዋል። ሆኖም የሞቱትንና በሕይወት የተረፉትን የመለየቱ ስራ አሁንም ገና በሂደት ላይ ነው ብለዋል። የኢትዮጵያ መንግስትም ኦማን ባለው ኤምባሲ በኩል ጉዳዩ እየተከታተለ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ ተናግረዋል። ይህ የደረሰው አደጋ በእስር ቤት በተነሳው ቃጠሎ ነው። የቃጠሎው መነሻ አልተጣራም፣ እስካሁን እያጣራን ነው። እንደሚታውቀው የመን የግጭት አካባቢ ነው፣ የረብሻ ቀጠና ነው። እዛ አካባቢ ኤምባሲ የለንም፣ ነገር ግን ኦማን ያለው የኛ ኤምባሲ ነው የሚከታተለ? ስንት ኢትዮጵያኖች ናቸው እዛ ውስጥ ያሉት? ስንት ናቸው የተጎዱት ችግሩ ምን ዝርዝር አላገኘንም። ተገኘ ለህዝብ ይፋ እናደርጋለን። መንግስት በእርስ በርስ ጦርነት በምትታመሰው የመን እና በመካከለኛው ምስራቅ ሀገሮች ውስጥ በሕገ ወጥ ጉዞ ላይ ሳሉ ተይዘው በእስር ያሉትን ኢትዮጵያውያንን ወደ ሀገር እየመለሰ መሆኑንም አምባሳደር ዲና ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።